የኢትዮጵያ ሰብአዊ መብት ኮሚሽን ከሰኔ 2008 ዓ.ም መጀመሪያ ጀምሮ እስከ መስከረም 20 መጨረሻ ድረስ በኦሮሚያ በአማራና በደቡብ ክልል ተከስቶ ስለነበረው ተቃውሞና ግጭት ያደረገውን ጥናት ውጤት ለሕዝብ ተወካዮች ምክር ቤት ማቅረቡ ይታወሳል። ኮሚሽኑ የ669 ሰዎች ህይወት ማለፉን ገልጾ የጸጥታ አካላቱም ተመጣጣኝ የኃይል እርምጃ እንደወሰዱ አስታውቋል። ምክር ቤቱም በዘገባው ላይ የህግ ፍትሕና አስተዳደር ጉዳዮች ቋሚ ኮሚቴ ውሳኔ እንዲሰጥበት ማስተላለፉም ተዘግቧል። ማዚያ 12 ኮሚቴው በተቃውሞ ወቅት ኃላፊነታቸውን ያልተወጡ የመንግስት ባለስልጣናትና ከመጠን ያለፈ እርምጃ የወሰዱት የጸጥታ አስከባሪዎች በህግ እንዲጠየቁ ውሳኔ ማስተላለፉም የኮሚቴው ሰብሳቢ አቶ ጴጥሮስ ወልደሰንበት ለዶችቬሌ ተናግረዋል የውሳኔው ሀሳብ ተፈጻሚ መሆናቸውም ወይም አለመሆናቸውም ኮሚቴው እንደሚከታተል እንዲህ ያስረዳሉ። አንደኛ ቋሚ ኮሚቴው በሚከታተላቸው በፍትህ አካላት በኩል የሚፈጸሙትን በሪፖርታቸውም እንዲሁም ደግሞ በአካልም ጭምር የተንቀሳቀሰ በድንገተኛ መስክ ስለሚያይ መፈጸም አለመፈጸማቸውን ይከታተላል እና ምክር ቤቱም ደግሞ ጉዳዮቹ የተደረሱ የሚለውን ሪፖርት በአመቱ መጨረሻ ላይ ይጠብቃል። የአንድም ሰው ከህግ ውጭ ህይወቱን ማጣት እንደሌለበት የሚናገሩት አቶ ጴጥሮስ የጸጥታ አስከባሪዎች ተመጣጣኝ እርምጃ ነው የወሰዱት የሚለው በህግ የተሰጠውን ትርጉም ተከትሎ ነው ይላሉ። ግን ከትርጉሙ ባለፈ እርምጃ የወሰዱት የጸጥታ አካል ላይ እርምጃ እንደሚወሰድ አክለው ተናግረዋል። በሀገሪቱ እንዲህ አይነት ክስተት ሲፈጠር የመንግስት ባለስልጣናትም ሆነ የጸጥታ አካሉ በህግ ፊት ቀርቦ ሲጠየቅ አልታዘብንም። ስለዚህ አሁንም ተፈጻሚ መሆኑ ያጠራጥራል ብሎ የሚከራከሩ ወገኖች አልጠፉም። ይህን አቶ ጴጥሮስ እንዴት ይመለከቱታል? የመንግስት ባለስልጣናትም ሆነ በየትኛውም ሁኔታ በየተሳተፉበት ተሳትፎ ልክ የመጠየቃቸውን ጉዳይ በምንም ሁኔታ የምንደራደርበት አይሆንም። ምክንያቱም የህግ በላይነት ያለበት ስርዓት ነው፣ እንዲጎለብት እንዲያድግ መንግስት እየሰራ ያለው እንደዚህ አይነት እንቅፋቶች የሚፈጥር የመንግስትም ሆነ የትኛውም አካል ከህግ በላይ ስለማይሆን መጠየቅ ስላለበትም እንዲጠየቁ ለማድረግ በቂ የሆነ ህጋዊም መሰረትም አለ። በመንግስት በኩልም ፈቃደኝነቱን ጭምር ስላለ ብዙ ችግር የሚሆን አይሆንም። ተቃዋሚዎች የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ እና ሰማያዊ ፓርቲም በተቃውሞ ወቅት ሰዎችን አነሳስተዋል በምን ለተከሰተው ግጭት በህግ መጠየቅ እንዳለባቸው ኮሚቴው መወሰኑ ለመረዳት ተችሏል። የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ የኮሚቴውን ውሳኔም በተመለከተ እንዲህ ይላሉ። እኔ እኮ እጁን አጣምሮ እጁ ወደ ሰማይ ይዞ ጥያቄ የጠየቀውን ህዝብ ታጣቂ ኃይል መሃል ገብተው ጸጥታን ለማስከበር ነው ተብሎ ፍጅቱ የተከናወነው እና በየት በኩል እኛ እኛ በየት በኩል እንዳስተባበር ምን እንዳደረ ተደረግን ይሄ ሊገባኝ አልቻለም። ከምርጫ ውጭ የሚደረጉ ስልጣን በሙሉ ህዝብ ያላመነበት ስልጣን ነው ብለን ነው አባሎቻችንም ህዝቡንም ገለጻ የምንሰጠውና ስናስተምርም የነበረው ይሄ ነው እና በየትኛው በኩል እኛ አሁን ከሽብርተኝነት በጉልበት ከሚያደርጉ ሰዎች ጋር ተባብረን ተባባሪ ሆነን እንደተገኘን ነገሩ እንቆቅልሽ የሆነብን። የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋ የኮሚቴው ውሳኔም ሆነ የኮሚሽኑ ዘገባ የገዢው ፓርቲ ተጽዕኖ እንዳለበት በግልጽ ይታያል ይላሉ። ወደ ተቃዋሚው ላይ ያቀርቡ ክሱን በግልጽ ስም ጠርተው ነው ያቀረቡት። በዛኛው በኩል ግን የሰውም ስም የድርጅትን ስም አልጠሩ። እዚህ ያደረጉ ይቅረቡ ይላል። ምርመራ ካደረገ ማን ናቸው ወይ የአማራ ክልል መንግስት ማለት አለበት ወይ የኦሮሚያ ክልል መንግስት ማለት አለበት ወይ አየለ ከበደ የሚባል ሰው ጠርቶ እነዚህ ናቸው ማለት አለበት። ተመጣጣኝ ያልሆነ እርምጃ የወሰዱ የጸጥታ አካላት በመሰረቱ እንደዛ አይደለም። አጠያየቁ መሆን ያለበት ያዘዛቸው ማን ነው እርምጃ ሊወስዱ ወታደር እኮ ሳይታዘዝ እርምጃ ስለዚህ ያዘዛቸው አካል ነው ተጠያቂ መሆን ያለበት። ክቡር የሆነው የሰው ህይወት ጠፍቷል። አካል ጎሏል። ለዛ ተጠ ጥያቄ የሆኑ ሰዎች በግልጽ በስማቸው ድርጅትም ከሆነ በድርጅቱ በግልጽ መጠቀስ አለበት፣ ትክክለኛ ተቋም ቢሆን። የፌስቡክ ተከታታዮቻችን ስለ ጉዳዩ አወያይተን ነበር። ከአስተያየት ሰጪዎቹ መካከል የኮሚሽኑ ዘገባ ሚዛናዊ ነው ያሉን ነበሩ። የመንግስት ባለስልጣናትና የጸጥታ አካሉ ላይ የህግ እርምጃ ተፈጻሚ መሆኑን በጥርጣሬ እንደሚመለከቱም ያጋሩናሉ። ገዳዩም ፈራጁም አጣሪውም መንግስት በመሆኑ ነው ስሉም አስተያየታቸውን አጋርቶናል።